በጎጃም የሚገኙ የተፈጥሮና የተዋጽኦ ውጤቶችን ለማበልጸቅ በቂ ጥረት እንዳልተሰራ የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ተናገሩ ይላል የአዲስ ዓለማየሁ የባህል ጥናት ተቋም ይህን ጉድለን ለማጣራት ጥረት እንደሚያደርግም ተገልጧል ሲል መለስካቸው አምሃ ተከታዩ ልኳል። ከግንቦት 27 እስከ ግንቦት 28 2008 ዓ ም ኪነ ጥበብ ለማኅበረ ምጣኔ ሀብታዊ ልማት በሚል መሪ ቃል አራተኛው የአዲስ ዓለማየሁ የባህል ጥናት ተቋም ዓመታዊ አውደ ጥናት በደብረ ማርቆስ ዩኒቨርሲቲ ተከናውኗል። የተለያዩ የጥናት ጽሑፎች በቀረቡበትና ውይይቶች በተካሄዱበት በዚህ አውደ ጥናት መክፈቻ ላይ የዩኒቨርሲቲው ፕሬዝዳንት ዶክተር ንጉሴ ምትኩ ባሰሙት ንግግር ዩኒቨርሲቲው ከተቋቋመበት ከ1999 ዓ ም ጀምሮ ችግር ፈቺ ምርምሮች ለማካሄድ የተደረገውን ጥረት ጠቃቅሰዋል። ይሁንና በዚህ የኢትዮጵያ ክፍል የሚገኙ የተፈጥሮም ሆነ የኪነ ጥበብ ጸጋዎችን በጥናት በተደገፈ መልኩ ለማበልጸግ የተሰራው ስራ አጥጋቢ እንዳልሆነ ተናግረዋል። በጎጃም አካባቢ የተሰሩ የምርምርና የኪነጥበብ ስራዎችን ስንመለከት ስለ ቅዱሰ የተፋሰስ ተፈጥሯዊ የሥነ ምድር ገጸ በረከት ስለ አካባቢው የኪነ ጥበብ ስነ ጽሁፍ፣ ሙዚቃ እና ወዘተ ተሰጥኦ በረከቶች የመሰከሩና ሁለቱም ገጸ በረከቶች በምርምርና ጥናት አለመደገፋቸውን እበዳለን የአካባቢው ህብረተሰብም ከገጸ በረከቶቹ በሚገባው ልክ ተጠቃሚ ያለመሆኑን ይልቁንም ሀብቶቹ በመባት ወይም በመበረዝ ላይ መሆናቸውን በመጠቆም ባላደሽ አካላት በትኩረት እንዲሠሩ ያሳስባሉ። እነዚህ የተፈጥሮና የኪነጥበብ ሀብቶች ለበለጠ እድገትና ብልጽግና ለመዋል ሲባል በዩኒቨርሲቲ ውስጥ ሁለት የሥራ ክፍሎች ተዋቅረው የጥናትና ምርምሩን ሥራ ለመምራት እንቅስቃሴ እያደረጉ መሆናቸውንም አስረድተዋል። በተፈጥሯዊ እና ባህላዊ ሀብታችን ላይ የተደገነውን ችግር በአስቸኳይ ጋርፈታ ነው የአካባቢውን ዘላቂ ልማት እጅግ የሚፈታተን መሆኑን በመረዳት በእነዚህ ሁለት ሀብቶች ላይ አተኩሮ የሚሰሩ ሁለት አበይት ዳይሬክተሮችን ወይንም የስራ ክፍሎችን አቋቁማል። እነዚህ የስራ ክፍሎች የጩቄ ተራሮች የተፋሰስ ምርምርና ልማት ዳይሬክቶሬትና የሐዲስ አለማየሁ የባህል ጥናት ተቋም ናቸው። ከአምስት አመታት በፊት የተቋቋመው የሐዲስ አለማየሁ የባህል ጥናት ተቋም እንዴት ባላኳ እንደተመሠረተ በተለይ ለቪኦኤ ያስረዱት የደብረ ማርቆስ ዩኒቨርሲቲ የምርምርና ማኅበራዊ አገልግሎት ምክትል ፕሬዚዳንት ዶክተር ስማቸው ጋሻዬ በበኩላቸው ዩኒቨርሲቲው ለጋ ከመሆኑ አኳያ ተቋሙም ገና ጀማሪ እንደሆነ ጠቁመዋል። ዩኒቨርሲቲያችን ከተሰጡት ሶስት ተልኮዎች መማር ማስተማር፣ ምርምርና ማህበረሰብ አገልግሎት አንጻር ሲታይ ተቋሙ ተልኮው ነው። ተልኮውን ደግሞ ሲፈጽም እንዲህ አይነት ተነጻጻሪ ጥቅሞች ወይም ኮምፓራቲቭ አድቫንቴጅ አይቶ መሄድ አለበትና ይህን ታሳቢ አድርጎ ገና ዩኒቨርሲቲው ብዙም ባልተመሰረተበት መማሪያ ክፍሎች ቤተ መጻሕፍት ቤተ ሌላውም ሌላውም ባልተሟላበት ሰዓት ገና በመሰረታዊ ወቅት አስቦ ይህን የባህል ጥናት ተቋም በታላቁ ደራሲ አርበኛ፣ ዲፕሎማት እንዲሁም ደግሞ የአስተዳደር ሊቅ በሆኑት በሐዲስ ዓለማየሁ ስም ሰይሞ ወደ ስራው ገብቷል። ይሁንና ባለው አቅም ተቋሙ በአሁኑ ጊዜ እያከናወናቸው ከሚገኙ ስራዎች መካከል አንዳንዶቹን በአውደ ጥናቱ መፈቻ ላይ ባደረጉት ንግግር ተቃቅሰዋል። ഡോക്ടർമാരംഭാഗ്യ <imitra> በእነዚህ ክፍሎች የአካባቢው ባህል ልማት የሚያፋጥኑ በርካታ ስራዎች በማከናወን ላይ ይገኛሉ። ለአብነት ለመጥቀስ ያህል ተቋሙ በ2008 ዓ.ም ሲያከናውናቸው ከነበሩ አንኳር ተግባራት አንደኛ በዩኒቨርሲቲና በአካባቢው የሚገኙ ወጣቶችን እምቅ የስነ ጽሑፍ ተሰጥኦአቸውን እንዲያዳብሩ የስነ ጽሁፍ ሥራዎቻቸውን በባለሙያዎች በማስገንገን የላቀ ደረጃ ያላቸውን ስነ ጽሁፎች በሀዲስ አዲስ ቅርጽ ለማሳተም አዘጋጅቷል። አውደ ጥናቱ በተካሄደባቸው ሁለት ቀናት አንድ የዩኒቨርሲቲ የባህል ጥናት ተቋም ምን እንደሚጠበቅበት ከቃኘ የጥናት ጽሑፍ ጀምሮ በተለያዩ ርዕሰ ጉዳዮች ላይ የተዘጋጁ ጥናቶች በእውቅ ተመራማሪዎች ቀርበዋል። ከእነዚህ መካከል ዶክተር መርሻለኝ በአዲስ አበባ ዩኒቨርሲቲ በስነ ድርሳንና ጥንታውያን መዛግብት ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። ከዚህም ባሻገር በኮሌጁ የጥናትና ምርምር ምክትል ዳይሬክተር ሆነው በማገልገል ላይ ይገኛሉ። ዶክተር መርሻል ልኝ በአራተኛው የሐዲስ ዓለማየሁ የባህል ጥናት ተቋም ዓመታዊ ጉባኤ ላይ ያቀረቡት ጽሁፍ ተቋሙ እንደ ዩኒቨርሲቲ የባህል ጥናት ተቋም እስከ ዛሬ ምን እንደሠራና ወደፊትስ ምን መስራት እንደሚገባው ጠቁመዋል። ወደዚህ ጽሁፋቸው ዝርዝር ገብቻ አልጠየኳቸውም። ከዚያ ይልቅ በእርሳቸው የትምህርትና የጥናት መስክ ምን እየተሰራ እንደሚገኝና ምንስ እየሰሩ እንደሆኑ ለአድማጮቼ ቀላልና ግልጽ በሚሆን መንገድ ያስረዱኝ ነበር፣ ያልኳቸው በጀርመን አገር በኢትዮጵያ ጥናት የዶክትሬት ድግሪያቸውን ሲይዙ የጥናታቸው ትኩረት በኢትዮጵያ ጥንታዊ ትምህርት ላይ በተለይም በመጽሐፍ ትርጓሜ ማለትም በአንድምታና በትርጓሜ ጥበባት ላይ ነበረ። ይህን እውቀታቸውን በተግባር ለማዋል ከነበራቸው ጉጉት ጀመሩልኝ። እውነት ለመናገር እዚህ ሀገር እያለሁኝ ወደዚህ ጥናት ከመግባቴ በፊት እንደ ባህል ሁሉም ሰው እንደሚሰማው እንደሚያየው ዝም ብዬ እሄዳለሁ፣ እመጣለሁ እንጂ እንደዚህ በአካዳሚያዊ በሆነ መንገድ አላጠናሁትም ነበር። ነገር ግን ብዙ መጽሐፍት ሳነብን በተለይ አውሮፓውያን የእኛን ባህል ጥንታዊ ባህል እንዴት እንዳጠኑት ሳይ በእውነት እስከሚጨርስ ነው የቸኮልኩት። ጀርመን ሀገር ትምህርቴን ጨርሼ ቶሎ ወደ ሀገር ሄጅ የበለጠ አውቄ ደግሞ አንዳንድ ጊዜ እንግዲህ አውሮፓውያን በአስተርጓሚ ነው እንደምታውቀው የሚያጠኑት። እኔ ደግሞ ቋንቋውን እችላለሁ፣ አማርኛውን እችላለሁ፣ ግዕዙንም የሊቃውንቱንም ያህል ባይሆን እችላለሁ። ስለዚህ እኛ አሁንም ማጠ ነው በተለይ ከብራና ጽሑፎች ጋር። በግዕዝ የተጻፉ የብራና ጽሑፎች እንዴት ናቸው? ምን አለን የሚለውን ነው። በተቻለ ተማሪዎችንም አስተምራለሁ ጥናቶችንም እያጠና ነው። በተለያዩ ቦታዎች አቀርባለሁ፣ አሳትማለሁ። ስለዚህ ወደዚህ ወደ ምስራቅ ጎጃም ስመጣ እንግዲህ የሚታወቅ ነው ብዙ አብያተ ክርስቲያናት ጥንታዊት መዛግብት ያሏቸው እንደ ደብረ ወርቅ፣ መርጦ ለማርያም፣ ዲማ ጊዮርጊስ ያሉ አካባቢዎች ያሉበት ቦታ ነው። ስለዚህ እንዲህ አይነት ቦታዎች ላይ መነቃቃት መፍጠር ይሄ ተደብቆ ያለ ሀብት እንዲወጣ የበለጠ ሰው እንዲያውቀው ሰው ማወቅ አለበት። ትውልዱ ወደ ግእዝ ቀርቦ የአባቶቹን እውቀት መመርመር አለበት። ስለዚህ ያንን በማድረግ ረገድ እኔ ጥሩ እየሰራን ነው ብዬ ነው የማስበው፣ እኔም ብቻ ሳልሆን ሌሎች ጓደኞቼም። ስለዚህ የምሰራው በመሰረቱ ጥንታዊ የኢትዮጵያ እውቀቶችን መመርመር ነው፣ በተለይ የተጻፉትን። ነገር ግን እዚህ ሀገር የተጻፈው የአንድ ቅዱስ ገድል ስታነብ ከገድሉ እኩል የሚሆን በቃል ደግሞ የሚተረክ አለ። ስለዚህ የቃል እውቀትና የተጻፈ እውቀት ተመሳሳይ ነው እኛ እኩል ነው። ስለዚህ የተጻፈውን ብቻ ነው ማጠናው አትልም በቃል ያለው እውቀትም አለ። እሱንም እያዋህድን ለማጥናት ሙከራ እያደረግን ነው። አድማጮች፣ በአዲስ አበባ ዩኒቨርሲቲ የስነ ልሳንና ጥናታዊ መዛግብት ጥናት ተባባሪ ፕሮፌሰር እና በኮሌጁ የጥናትና ምርምር ምክትል ዲሬክተር ከሆኑት ዶክተር መርሻ አለሄን ጋር መለስካቸው አመሀ ጀምረው ቃለ ምልልስ አልተቋጭም በሌላ ፕሮግራም ይቀርባል። እንግዶቹንና መለስካቸውን አመሰግናለሁ።